በሐዋሳ ኢንዱስትሪ ፓርክና በከተማው ነጋዴ ማህበረሰብ መካከል የንግድ ግንኙነትና ትስስር እንዳልተፈጠረ የሐዋሳ ከተማ ንግድና ዘርፍ ማህበር ምክር ቤት አድርጌዋለሁ ባለው ጥናት አስታውቋል። የሐዋሳ ኢንዱስትሪ ፓርክ በበኩሉ ጥናቱ ከመረጃነት የማይዘልና መቼ እንደተሠራም የማላውቀው ነው ይላል። ጥናቱ የቀረበው የመንግሥት የሥራ ኃላፊዎችና ከጉዳዩ ጋር ቀጥተኛ ግንኙነት አላቸው የተባሉ አካላት በታደሙበት እናም ትናንት በአዋሳ ከተማ በተካሄደው አውደ ትዕይንት ላይ ነው። ዮናታን ዘብዴውስ ከአዋሳ ዝርዝሩን ልኳል። የአዋሳ ነጋዴዎች ከተማይቱ ውስጥ የተፈጠረውን እድል እየተጠቀሙ አይደለም ሲሉ የአዋሳ ንግድና ዘርፍ ማህበራት ምክር ቤት ፕሬዚዳንት አቶ ሚኪያስ አንድቦ ተናግረዋል። ተፈጥሯል ከሚሏቸው እድሎችም ውስጥ በዋናነት የአዋሳ ኢንዳስትሪ ፓርክን ጠቅሰዋል። በአዋሳ ኢንዳስትሪ ፓርክና በከተማው ነጋዴ ማህበረሰብ መካከል የንግድ ትስስር እንዲሁም ነጋዴዎቹ ለፓርኩ ግብአቶችን ማቅረብ የሚችሉበት ምቹ ሁኔታ አልተፈጠርም ብሏል ኃላፊው። በዚህ አካባቢ እንደሚታወቀው ነጋዴው አትርፎ ገቢውን ለመንግስትም የሚያስገባ ነጋዴ ነው። እንደገና ደግሞ ከግብር ጋር የሚያያዙ ብዙ ነገሮች አሉ። ስለዚህ ይሄንን ይሄን ያክል ትልቅ ኢንዱስትሪያል ፓርክ እዚህ ጋር ትላልቅ እቃዎችን፣ ትላልቅ ማቴሪያሎችን ከውጭ ከተለያየ ቦታ ከአዲስ አበባ ከተለያየ ቦታም ሲያመጣ እዚህ አጠገቡ ያለው ትላልቅ ነጋዴ ደግሞ ይህን እድል የማያገኝበት ሁኔታ ስላለ በዚህ ዙሪያ ጥናቶችን ነው ያጠና ነው። በአውደ ጥናቱ ላይ ጥናት አቅራቢ የነበሩት የአዋሳ ከተማ ንግድና ዘርፍ ማህበራት ምክር ቤት የፕሮጀክት የኢንቨስትመንትና የንግድ ክፍል ኃላፊ አቶ ቸርነት አበራም በጥናቱ ላይ በኢንዱስትሪ ፓርክና በአካባቢ ነጋዴዎች መካከል ትስስር ስላለመኖሩ ማሳያ ናቸው የሚሏቸውን አምስት ነጥቦች ዘርዝሯል። የገጽታ ግንባታ በማለት በጥናቱ ላይ የተቀመጡ ከውጭ ያለው ማህበረሰብ ስለ ፓርኩ ያለው አስተያየት፣ ከፍተኛ የሩት የሰራተኛ ፍልሰት፣ ከመንግስትና ከጥሬ ዕቃ አቅራቢዎች ጋር ያለው ዝቅተኛ ግንኙነት በመጀመሪያ ደረጃ የተጠቀሱ ናቸው። ይሄ ነው የሚባል የንግድ የአመራርና የቴክኖሎጂ የልምድን ልውውጥ አለመኖርንም አቶ ቸርነት አመልክቷል። በጥናታቸው ኢንዱስትሪ ፓርኩ ለማንኛውም መረጃ ዝግ እንደሆነና የፌዴራል መንግስት ካልሆነ የክልሉ መንግስት እንደማይመለከተው፣ በተለይ ህገወጥ ደላሎች በአቅራቦትና በሰራተኞች ቅጥር ወቅት ከፍተኛ ተጽዕኖ እንዳላቸው ጥናቱ አመልክቷል። የአካባቢውን ባለሀብቶች ማድረግ በሚቻልበት ሁኔታ ድጋፍ የሚሰጥበት መንገድ ግልጽነት ይጎድለዋል ብሏል። ጥናቱ ፓርኩ የሰራተኞች እንዲይነት እንደማይጠብቅ ሰራተኞች ለጥቃትና ጾታዊ ትንኮሳ እንዲሁም ለዝርፊያ እንደሚጋለጡ በመዘርዘር ይከሳል። በአቶ ቸርነት አበራ የቀረበው የጥናቱ ሪፖርት የጋራ ምክክር መድረክ ሁሉም ባለድርሻ አካላቶች ባሉበት እንዲከናወን የሚያስችሉ ግባቶችን መጀመሪያ ላይ ከየሴክተሩ አጥንተን አቅርበን ችግሮችን በሁለቱም ዘርፍ አምስት አራት ችግሮችን ላይ ለይተናቸዋል። አካባቢውን ማህበረሰብ ከኢንዱስትሪ ፓርክ ካምፓኒዎች ጋር ማስተሳሰርን ለአካባቢ ንግዱ ማህበረሰብ የተሰጣቸውን ነገሮችን የማሳወቅና አብሮ ተቀራርቦ ከመስራት አንጻር ያለው ክፍተቶችን አይደንቲፋይ አድርገን እዛ ዙሪያ ላይ የተገኙ ችግሮች ናቸው። የፓርኩን ዘላቅነት አስመልክቶም ሪፖርቱ ሲናገር የደህንነት፣ የገበያ ትስስር፣ የገጽታ ግንባታና መልካም ወይም ምቹ የንግድ መስፈር ካልተፈጠረ ፓርኩ ዘላቅና አስተማማኝ አይሆንም ብሏል። በአካባቢው ጥበቃ ላይ አለ የሚለውን ስጋት በተመለከተም የፌዴራልና የክልል መንግስታት እንዲሁም የከተማው አስተዳደር ትኩረት እንዲሰጡበት የአካባቢው ህዝብ ፓርኩ የኔ ነው የሚል አስተሳሰብ እንዲያዳብር የሚያደርጉ ተግባራት ማከናወን እንደሚገባ አቶ ቸርነት ተናግሯል። የሐዋሳ ኢንዱስትሪ ፓርክ ስራ አስኪያጅ አቶ ፍጹም ከተማ በበኩላቸው የተባሉት ችግሮች ሊኖሩ ይችላሉ፣ ጥናቱ ግን ከመረጃነት የማይዘልና መቼ እንደተሰራ የማላውቀው ነው ብሏል። መጀመሪያ ላይ የገጽታ ችግሮች ነበሩ። አሁንም ግን መቶ ፐርሰንት የገጽታ ችግር አልተፈታም። መሰራት ያለበት በእኛም የምንወስዳቸው ችግሮች አሉ፣ እነሱንም እንሰራለን። ከጥሬ እቃ ጋር በተያያዘ እንግዲህ አዋሳ እያለ ከሌላ አካባቢ ይመጣል የሚል የውጭ ኢንቨስተሮች የመጀ የመጀመሪያ ፕራዮሪቲያቸው ኳሊቲ እና ኮስት ነው። ሐዋሳ ሁለት ብር የሚሸጥ ጥሬ እቃ አዲስ አበባ ሁለት ከሀምሳ ቢሸጥ ለምን ከአዲስ አበባ ያመጣሉ? ያተርፉን የመጡት ዞሮ ዞሮ ያሰጣችሁን አስተያየት ሁሉ ጠቃሚ ነው ብዬ አስባለሁ። ጥናቱ ራሱ እኛ አናውቀውም። ስለዚህ ተቀራርበን እንስራ ነው የምለው። ጥናቱ የተካሄደበትን ዘዴና ፓርኩ ሳያውቀው እንዴት ልሰራ እንደተቻለ የአዋሳ ከተማ ንግድና ዘርፍ ማህበራት ምክር ቤት ፕሬዚዳንት አቶ ሚኪያስ እንዲህ ብለዋል። እንደምታውቁት ኢንዱስትሪያል ፓርኩ በተወሰነ ደረጃ ተፈቅዶ ሰዎች ይገባሉ የሚባል ነገር ነው። ግን ለኢንፎርሜሽን ግልጽ አይደለም አካሄዳቸው። ስቲል ኢቨን እኛ እንደ ቻምበር ዳይሬክት እነሱን የማግኘት ነገር ካምፓኒዎችን የማግኘት ነገር የለም እስካሁን ጥናቱን የጠናነው በራሳችን ተነሳሽነት ነው። ስቲል ይሄ ችግር እስቲ አቅርበናቸው ይሄንን አይነት ነገር ይክፈቱልን የሚል ጥናት ነው። እንደተባለው ፓርኩ ዝግ አይደለም የሚሉት የፓርኩ ስራ አስኪያጆቹም ከተማ ለሁሉም ደግሞ ክፍት አይሆንም ብለዋል። ሰዎች መረጃ ለማግኘት የሚሄዱበት መንገድ ይወስነዋል። እኛ ኦፕሬሽን ከጀመረን ጀምሮ ብዙ የዩኒቨርሲቲ ተማሪዎች አንደርግራጁዌትም፣ ማስተርስ ተማሪዎችም፣ ፒኤችዲ ተማሪዎችም የሚፈልጉትን መረጃ እያገኙ ምርምሮች እየሰሩ ያሉበት ኤቪደንሶች አሉ። ሁለተኛ የመንግስት ተቋማት የሚፈልጉትን መረጃ ከሚፈልጉት ተቋም በተደራጀ መልኩ የሚያገኙበት ሲስተም ተፈጥሯል። ችግር የሚፈጠረው ሁሉም ሰው ካምፓኒ ጋር መሄድ ነው የሚፈልገው። ምን ያህል ኤክስፖርት አረጉ የሁሉን ካምፓኒ ብዙ ጠያቂ ይኖራል። ስለዚህ እሱን አኮመዴት ከማድረግ አንጻር ኃላፊነት የሚሰማው ቢሮ ዴሌጌት ተደርጎ መረጃዎችን አጠናክሮ የተፈጠረ የስራ ድል፣ የተፈጠረ ኤክስፖርት ቫሊው የመሳሰሉ መረጃዎችን የሚሰጥ ተቋም አለ። ዝግ የሆነ በር የለም፣ ግን ፓርኩ ፕሮሲጀሩን ጠብቆ ለመጣሰው ክፍት ነው። ለፓርኩ የኮምፒውተር መለዋወጫና የጽህፈት መሳሪያ እንደሚያቀርቡ የተናገሩት የአውደ ትዕይንቱ ተሳታፊ አቶ ገበየው በሪ ብዙ ችግሮች አሉ ሲሉ ለቪዮ ተናግሯል። የሰራተኞችን ደህንነት የአካባቢ ክለትና ከከተማው የነጋዴ ማህበረሰብ ጋር ትስስር አለመፈጠሩን በተመለከተ የተነሱ ጉዳዮች ጉዳዮችን በመነጋገር ማረም እንደሚቻል የተናገሩት የክልሉ ኢንቨስትመንት ኮሚሽን ኮሚሽነር አቶ አባስ መሀመድ ናቸው። የሐዋሳ ኢንዱስትሪ ፓርክ በሙሉ አቅሙ ወደ ስራ ሲገባ በአመት አንድ ቢሊዮን ዶላር የውጭ ምንዛሬ እንደሚያስገባ የሚጠበቅ የቴክኖሎጂ ሽግግር ይገኝበታል የተባለለት ና ለ60 ሺህ ዜጎች የስራ እድር እንደሚፈጥር የተወራለት በአገሪቱ የመጀመሪያው ና ትልቁ የኢንዱስትሪ ፓርክ ነው። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም